የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። በአገር ጉዳይ ፕሮግራማችን ስለ ኢትዮጵያ ዛሬና ነገ ስለ መልካም ሁኔታ መምጫና ከአጣብቀኙ መውጫ መንገዶች መወያየቱን ቀጥለናል። ቱባዎቻችንን እያጣን ነው ዛሬ ያለንበት ሳይንስ ፕሪሲሽን ሜዲሲን፣ ኢንዲቪጅዋላይዝድ ሜዲሲን እንኳን አንድ ሰው አንድ በሽታ ጠባዩ የተለያዩ ዝርያውን አውቆ ለዛ የሚሆነውን ነገር ማመቻቸት ነው። ትክክለኛው ነገር ነው የሚባለው። ልክ እንደዛ ደግሞ አንድ ህዘ አንድ በሽታ ሲጠቃ ከሌላው ዘር የተለየ አይነት መግለጫና ስሜት ሊኖረው ይችላል። ይሄ ቀድሞ ገብቶ እኛ ሀገር ያለው የጉበት በሽታ ምን በእኛ ሀገር ያለው የጨጓራ በሽታ ምን የፈረንጁን ብቻ ነው ወይ ጥናት አድርገን ወደዛ የምንወስደው የሚለውን እዛ መቀየር የዚህ አይነትን ኢንፍሉዌንስ የፈጠረ ሰው ነው። እንደ መምህርና እንደ ሙያ ጓደኛ የተመሰከረላቸው በህክምናው ሳይንስ ከፍተኛ ትምህርትና አገልግሎት በኢትዮጵያ የድህረ ምረቃ ፕሮግራም በር ከፋችነታቸው የሚታወቁት ፕሮፌሰር እደ ማርያም ጸጋ ናቸው። መጽሐፉም ላይ ጋዜጣን፣ ቴሌቪዥን፣ ሬዲዮም ላይ የሚነሳው የመጀመሪያው ካፕቴን ኢትዮጵያዊ የመጀመሪያው ጄት ካፕቴን እየተባለ ነው። ትክክለኛው ታሪክ ግን በዛን ጊዜ በነበረው የአሜሪካን የዘር ልዩነት ምክንያት ጥቁር አውሮፕላን አያስነዱም እና የጥቁሮች የመጀመሪያ ካፕቴን ሌላ ጥቁር የሲቪል ጀት ካፕቴን ምድር ላይ እንዳልነበረ መመስከር ይችላሉ። ሁለተኛው የምስክርነት ቃል ደግሞ ለቀድሞው የኢትዮጵያ አየር መንገድ አንጋፋ አብራሪ ለካፕቴን አለማየሁ አበበ የተሰጠ ነው። አሁን በተሰማሩባቸው የሙያ መስኮች እንደሰማችሁትም ከፍ ያለ እውቅና የነበራቸውን በቅርቡ ከዚህ ዓለም በሞት የተለዩንን ሁለት ኢትዮጵያውያን ሕይወትና ስራ እንዘከራለን። እውነትም ቱባ ቱባዎቻችንን እያጣን ነው። አሉላ የንጉሤ አክሊሉ አዲስ ተከታታይ የአባይ በሳምንቷ ምርጥ ግጥምም ስለ አባይ የተጻፈ ግጥምና ምሽቱን ምርጥ ምርጥ ዜማዎች አክለን ከዛሬ እሁድ ጥር 6 2010 ዓ ም የራዲዮ መጽሔት ቅንብሮች ጋር የፕሮግራም አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደነን መሆኑን የራዲዮ መጽሔት ተከታታዮች እንደምንሰነበታችሁ። ንጉሱ ታምሬ ነው አቀናባሪያችን። እሁድ ከሆነ ምሽቱ መጽሔት በራዲዮ አይደል። ሰዓቱ የሰዓቱን የዓለም ዜና እናስቀድም። እንደምናመሻችሁ። ለምሽቱ ዜናዎች ሄኖክ ሰማ ጊዜር ነኝ። የላይቤሪያ ገዢው ዩኒቲ ፓርቲ ተሰናባቿን የሀገሪቱን ፕሬዚዳንት ኤለን ጆንሰን ሰርሊፍ ከፓርቲው ኃላፊነት ማግለሉን አስታወቀ። ትናንት ማምሻውን የፓርቲው አባላት በሰጡት ድምፅ ነው። ተሰናባቿን ፕሬዚዳንት ሰርሊፍ ከፓርቲው የተገለሉት ባሳለፍነው ዓመት የፕሬዚዳንታዊ ምርጫ ውድድር ወቅት ሰርሊፍ የፓርቲያቸው ወኪልና ምክትል ፕሬዚዳንታቸውን ጆሴፍ በዋኪን አልደገፉም በሚል ነው ፓርቲያቸው ያገለላቸው። የላይቤሪያውን የፕሬዝዳንታዊ ምርጫ የቀድሞ የእግር ኳስ ተጫዋች እና አሁን ደግሞ የተቃዋሚ ፓርቲ መሪ ጆርጅ ወያ ማሸነፉ ይታወሳል። የኖቤል ሰላም ተሸላሚ የሆኑትና የአፍሪካ የመጀመሪያዋ ሴት የሀገር መሪ ኤለን ጆንሰን ሰርሊፍ በላይቤሪያ ሕገ መንግስት በሚፈቅደው መሰረት የሁለት የስልጣን ዘመን አገልግሎታቸውን ጨርሰው በሰላም ምርጫ አሰናድተው ከስልጣን ይሰናበታሉ። በቱኒዚያ የሀገሪቱ ማህበራዊና ምጣኔ ሀብታዊ ሁኔታዎች ያሳሰቧቸው የሰራተኞች ማህበራትና የፖለቲካ መሪዎች በዛሬው ዕለት ሰላማዊ ሰልፍ ጠርተዋል። ሰልፉ የተጠራው በቱኒዚያ የአረቡ አብዮት የተጀመረበት ሰባተኛ ዓመትን ተንተርሶ ነው። ህዝባዊ ተቃውሞ ለ23 ዓመታት ያህል ሀገሪቱን ያስተዳድሩ የነበሩትን ቤን አሊን ከስልጣን ያወረደና በሌሎች የመካከለኛው ምስራቅና የአካባቢው ሀገሮች የአብዮት እሳት ያቀጣጠለ ነበር። በዩናይትድ ስቴትስ በሕፃንነታቸው ወደዚህ የመጡና ያደጉ ልጆች ወደ ትውልድ ሀገራቸው ተገደው እንዳይመለሱ የሚያደርገው አሰራር ሳያከት ምለት አይቀርም ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። ዴሞክራቶቹም ቢሆኑ አሉ ጉዳዩን ከማራገብ ውጭ ህጉ እንዲቆይ አይፈልጉም ሲሉ በዛሬው ዕለት ተናግረዋል። ወደ ስምንት መቶ ሺህ የሚጠጉት በህጻንነታቸው ወደ ዩናይትድ ስቴትስ የመጡ ስደተኞች በዚህ ሳምንት አብይ የፖለቲካ ውይይትና አተካሮ አትኩሮት ሆነው ሰንብተዋል። የኢራን መንግሥት በዛሬ ዕለት በመላ ሀገሪቱ የተካሄዱ የተቃውሞ ሰልፎች ጋር በተያያዘ 25 ሰዎች መሞታቸውን አስታወቀ። የሀገሪቱ የፍትህ አካል ቃል አቀባይ ጎላም ሁሴን ኤጄሂ ከሞቱት መካከል አንድም ሰው በጸጥታ ኃይሎች የተገደሉ አይደሉም ብለዋል። የሀገሪቱ የጸጥታ ኃይሎች ምንም አይነት የጦር መሳሪያ እንዳይጠቀሙ ታዘዋል ብለዋል። ከተገደሉት መካከልም የጸጥታ ኃይሎች አሉበት ሲሉ ተደምጠዋል። ባለስልጣኑ ሃያ አምስቱ ሰዎች ሕይወታቸው እንዴት እንዳለፈ የሰጡት ማብራሪያ የለም። ከቴራን ከተማ አቃቤ ሕግ በተገኘ መረጃ 400 ሰዎች በቁጥጥር ስር ውለው የተፈቱ ሲሆን የተቃዋሚ ፓርቲዎች ደግሞ ባለፈው ሳምንት 3700 ሰዎች በቁጥጥር ስር ውለው እንደነበረ መግለጻቸው ይታወሳል። አንድ የነዳጅ የጫነ የኢራን መርከብ በቻይና ባህር እሳት ተነስቶበት ሰንብቶ በዛሬው ዕለት በከባድ ፍንዳታ መስመጡ ተገለጸ። የኢራን መንግስት በመርከቡ ከነበሩት ሰራተኞች አስክሬን ማግኘት እንደማይቻል በዛሬው ዕለት አስታውቋል። ይህም የሆነው በመርከቡ ላይ ተነስቶ የነበረው እሳት ለቀናት ያህል ሲቀጣጠል ቆይቶ መርከቡ በመስመጡ እንደሆነ ታውቋል። ሌሎች ሶስት አስክሬኖች ግን አስቀድሞ በቻይና ባህር ውስጥ የተገኙ መሆኑም ጨምሮ ተገልጧል። በስተ መጨረሻ የአፍጋኒስታን መንግሥት ከታሊባን አማጽያን ጋር ይፋ ባልሆነ መንገድ በቱርክ ድርድር መጀመሩ ተሰምቷል። ውይይቱ በኦፊሴል ለሚደረገው የሰላም ድርድር መስፈርቶችን ለማውጣት ያለመ እንደሆነም ተገልጿል። በውይይቱ በቱርክ መንግሥት የተዘጋጁን እንደዚሁም የተቀመጡ መስፈርቶች ውይይት ይደረግባቸዋል ተብሏል። ዜናዋ አበቃ። የራዲዮ መጽሔት ነው። ዕለቱ እሁድ በኢትዮጵያ ዘመን አቈጣጠር ጥር 6210 ዓ ም የሳምንቱ ምርጥ ግጥም ይቀድማል። አባይን አማሁት። አዎ አማሁህ፣ ጨካኝ አረመኔ ነጣቂንህ ብዬ፣ አንተ ነጥቆ በረር አንተ ሌባ ብዬ እኔ ስጎሳቆል ታርዤ በችግር ያበላል ያጠጣል የጎረቤት አገር ብዬ አማሁሃ። ታዲያ ምን ታረገኝ? አንዴ እንደው ሞቻለሁ ሁለተኛ ትገኝ። ሞቴ ሰርግ ሆኖ ስቀኸ ጨፍረሃል። አጥንቴም ቦርቦረህ ልቤን ሸርሽረሃል። ደሜን ምጥጥ አርገህ ሥጋዬን በልተሃል። ጐተራዬን ዝቀኽ ማጀቴን ደፍተሃል። ማር ወተቴን አልበህ ለባዕድ ሰጥተሃል። አሁን አማሁሃ ታዲያ ምን ታረገኝ? አንዴ እንደ ውህሞች አለው ሁለተኛ ትገኝ የአገሩ ባይ ተዋር የበይ ተመልካች እያለኝ የሌለኝ የነጭ ተመሥዋች ደስታን ሸኝቶ ችግር አስተናጋጅ የሚበላው አቶ ዘወትር የሚባጅ አርገህ ገለኸኛል፣ ባማህም ያንሰኛል፣ ማን ይፈርድብኛል? አዎ አማውሃ ልጆቼን ያስጠማል፣ ወገኔን ያስረባል፣ ጎጄን ያፈርሳል እኔን እየከፋኝ በአድ ያማልላል። ብያማ ውሃ ታዲያ ምን ጠረገኝ? በአጥንቴ አስቀርተህ በቁሜ የገለኸኝ፣ ክብርና ኩራቴን ከላይ ላይ ገፈህ፣ እኔነቴን ስርቀህ፣ ለባዕድ ለግሰህ፣ ባማህ ምን ያንሰኛል? ማን ይፈርድብኛል? ሁለቴ እንደው አልሞት አንድ የገለኸኛል? "አባይን አማሁት" በተሰኘችው የሳምንቱ ምርጥ ግጥም የምሽቱን የራዲዮ መጽሔት ጀምረናል። የፈረንሳዩ ቤተኛችን አስራደው ናቸው ያደረሱን። አስራደውን እናመሰግናለን። አሁን አድማጮች፣ የምሽቱን የመክፈቻ ስልት እናስከትላለን። She's the

ሲያፈታ አዲሱ አስነካው እኮ እንዴ። አሁን ደግሞ ከዝግጅቶቻችን ቀዳሚ ወደ ሆነው የምሽቱ መሰናዶ ወደ መጀመሪያው የመታሰቢያ ዝግጅት እንሻገር። ሙዚቃዊ ይናገራል። ቱባዎቻችንን እያጣን ነው አሉላ አዲሱ። ዛሬ እንዲያውም ቅድም በመግቢያው እንዳስተዋወቅ ነው የሁለት ታላላቆችን ነው የምንዘክረውና ፕሮግራማችንም ያስሜት እንዳይጫነው እንዳይጫ ነው ለአድማጮችም እንደገለጥ ነው ሀዘን ሳይሆን የተለዩንን ሰዎች ስለሰሩት መልካም መልካም ነገር በማውሳት ልናከብራቸው ነው። ወዲሁም ትምህርታዊ ይሆናል። ሌሎችን ያነቃቃል ስራዎቻቸው ሁለቱም ቱባዎቻችን ብለን ያቀረብናቸው ዛሬ የምንዘከራቸው በህይወት ባሉበት የሰሯቸው ስራዎች ከቃላት በላይ ሆነው ይናገራሉ። ለሁሉም ታዲያ በመግቢያው እንደጠቀው ነው በተለይ በሕክምናው ዓለም ባለሙያዎች ዘንድ በስፋት እያነጋገረ ነው። ታሪካቸው ብዙም ተጽፎላቸዋል። በሕክምናው ሳይንስ ከፍተኛ ትምህርትና አገልግሎት በኢትዮጵያ የድረ ምረቃ ፕሮግራም በር ከፋችነታቸው የሚታወቁትን የህክምና ሰው አዎ ፕሮፌሰር ደማ ማርያም ጸጋን በቃላችን መሠረት ዛሬ እንዘክራለን። ዜና እረፍታቸውን በዘገብንበት በቀደመው ምጥን ዝግጅታችን አስተያየት ከሰጡን የቀድሞ ተማሪያቸው አንዱ ሐኪም የሚለው ስም ለእርሳቸው የተሠራ ይመስላል ነበር ያሏቸው። ስለ ሕክምና ሳይንስ የድኅረ ምረቃ ትምህርት ምርምርና ጥናት እንዲሁም ልዩ ስፍራ ስለሚሰጠው አንዳንዴ ግን ሞልቶ የማይታየውን የሕክምና ሙያ ስነ ምግባር በሚመለከቱ ርዕሰ ጉዳዮች እናወያያለን። እንግዶቻችን ራሳቸውም በየፊናቸው በየሰለጠኑበትና በየተሰማሩባቸው የሕክምና መስኮች የመምህራቸውን ፈለግ ተከትለው አንቱ ለመባል የበቁ አራት የቀድሞ ተማሪዎቻቸውን ጋብዘናል። እንግዶች ለጊዜያቸው አመሰግናለሁ ሁላችሁንም። ፕሮፌሰር ዮናስ እንዳለ ገዳ በዩናይት ስቴትሱ የሜዮ ክሊኒክ የነርቭና የአንጎል ህክምና አማካሪ ሐኪም፣ ፕሮፌሰር ጌታቸው አድራይ የአንጀትና የውስጥ ደዌ ህክምና አማካሪ ሐኪም፣ ዶክተር እንዳለ ካሳ እንዲሁም የአንጀትና የውስጥ ደዌ አማካሪ ሐኪም ዶክተር አሰፋ ጀጃው በዚህ በዩናይትድ ስቴትስ የራክቪል ህክምና ማዕከል የጽኑ ሕሙማንና የእንቅልፍ ሁከቶች ህክምና ክፍል ዲሬክተር። በቅድሚያ እንግዶች ሁላችሁንም ለጊዜያቸው አመሰግናለሁ። እቁ ኢትዮጵያዊ ሐኪም ፕሮፌሰር ደማርያም ጸጋ በቅርቡ ከዚህ ዓለም በሞት ተለይተዋል። በህክምናው ዓለም አገልግሎታቸው ብቻ ሳይሆን እንደ ተረዳሁት አራታችሁ የቀድሞ ተማሪዎቻቸው ናችሁ። በመምህርነት እንዲሁም ደግሞ የሀገሪቱን የህክምና አገልግሎትና የህክምና ሳይንስ ትምህርቱ እንዲበለጽግ ባደረጉት አስተዋጽኦ ከብዙዎቻችሁ ድምፅ እንደሰማሁት ሌሎች መድረኮችም ላይ እንደተመለከትኩት የላቀ አስተዋጽኦ ያበረከቱ ኢትዮጵያዊ ሐኪም ናቸው። ያረፉት በሐዘን ስሜት ሳይሆን ስራቸውንና ህይወታቸውን በምንዘከርበት በዚህ ፕሮግራም ወደ ማርያም ጸጋ ማን ናቸው? ምንስ አደረጉ? ስራዎቻቸው በህክምናው ሙያ ውስጥ ላሉም፣ በሌሎች መስኮችም ለተሰማሩ፣ ይህን ፕሮግራም ለሚከታተሉ ሌሎች ወጣቶችም ጭምር እንዲተላለፍ እስኪ እናስታውስ። ዶክተር አሰፋና ዶክተር ጌታቸው በመጠኑ የምታስታውሷቸውን ቁም ነገሮች አካፍላችሁናል። ያልተሰሙትን ድምጾች ላስቀድም። ከአዲስ አበባ ዶክተር እንዳለ ካሳ እንዴት ያስታውሳቸዋል ፕሮፌሰር ደማርያም ጸጋን? ፕሮፌሰር ደማርያም ጸጋ በጣም ጠንካራና ደከመኝ የሚያማይል ሐኪምና አስተማሪ ነበረ። ማንኛውም ረገድ ደግሞ አንድ ያሰበውን ነገርም ከግቡ ከማድረሱ በፊት የማያርፍ ሰው ነው ስራ ተደራረበብኝ ብሎ የህክምናውን ስራም ወደኋላ የማያደርግ ነው። እና ከሚደንቀኝ ነገር የዲፓርትመንት ሄድ ሆኖ እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲ በሜዲካል ፋካሊቲ በወቅቱ እንደሚጠራው ዲን ሆኖ በነበረበት ጊዜ ሁሉ ሌሎችን መተካት በሚችልበት ሁኔታ ውስጥ እንኳን ሆኖ ታማሚዎችን ለማየት ጊዜ የማያንሰው ሰው ነበረ። በተጨማሪም ደግሞ ታማሚዎቹን የተለያዩ የህክምና ምርመራዎችንም በመስራት እንደዚሁ ወደ ኋላ የማይል ነበረ። በሪሰርቹም መስመር በአስተዳደርም ውስጥ ሆኖ በመስራት በአስቸጋሪ ሁኔታ ውስጥ ሁሉ ሳይቀር ስራውን በማስከናወን ትልቅ ምሳሌ ሆኖ ያለፈ ሰው ነው። መልካም። ወዲህ ወደ ዩናይት ስቴትስ ልመለስና ዶክተር ዮናስ እንዳለ ገዳ በአሜሪካ ድምጽ ራዲዮ በሌሎች ፕሮግራም በተደጋጋሚ ተሳትፎ ይታወቃሉ። አመሰግናለሁ እርሶንም፣ ዶክተር ዮናስ እርሶስ፣ ፕሮፌሰር እደማርያም ጸጋን እንደምን ያስታውሷቸዋል? ተማሪነት ዘመንም ሆነ ከዚያ በኋላ የሚያውቋቸውን እንደው ባጭሩ የእርስዎን እንትን ውስጥ አያጋሩን። እኔም አውቃቸው የህክምና ተማሪ ሆኜ ነው። በእርግጥ ዶክተር እንዳለ ዶክተር አሰፋ ዶክተር ጌታቸው የበለጠ በቅርብ ያውቋቸዋል። ተማሪ ሆኜ ያስተዋልኩት ነገር አንደኛ በጣም ዲሲፕሊን ያላቸው ሰው መሆናቸው ሰዓት አክባሪ ስራ አክባሪ አፋቸውም ሀሳባቸውን በግልጽ የሚናገሩ እና በእውነት ዲሲፕሊን ያላቸው ሰው ናቸው እና እኔ እንዳየኋቸው ሀሳባቸውን ቅድም ዶክተር እንዳለ እንደገለጸው ሀሳባቸውን ያለሙት ነገር ሳያደርጉ ወደኋላ የማይሉ ናቸው ሌላ አንድ ጊዜ ያስተዋልኩት እሁድ ቀን ይሁን ከሁለት ልጆቻቸው ጋር አንድ ወንድ ልጅ እና አንድ ሴት ልጅ ጋር ቤተመጻሕፍቱ ሕክምና ፋከልቲው ቤተመጻሕፍት ውስጥ መጥተው ነበር እና ፕሮፌሰር ወደ ማርያም ልክ እንደ ተማሪ አንገታቸውን አቀርቅረው የሕክምና ጆርናሉን በደንብ ሲያነቡ ነበር። ልጆቹ ደግሞ አጠገባቸው መጽሐፋቸውን ይዘው ሀሳባቸውን ሰብስበው ያነቡ ነበር እና እሁድ ቀን ይህን ሲያደርጉ ሳይ በጣም ገረመኛ። ይሄ እኛ ለህክምና ተማሪ ሆነን እንደው የሚታክተንን ነገር እሳቸው ፕሮፌሰር ሆነው እሁድ ቀን መጥቶ እንደዛ ልክ እንደ ተማሪ ሲያነቡ አይቼ አስታውሳለሁ። ሌላ ደግሞ አንድ አረንጓዴ መጽሐፍ የጻፉት ነበረ እንዴት በሽተኛ ማነጋገር እንዳለብን፣ እንዴት መመርመር እንዳለብን የሚገልጽ የጻፉት መጽሐፍ ነበር እና ያንን ሁሉ ተማሪ ሊጠቀምበት ነበር። በአጭሩ በእውነት በዚያ ጊዜ የነበሩት ፕሮፌሰር ደማርያም፣ ፕሮፌሰር ነቢያት፣ ፕሮፌሰር አስራት በእውነት ታላላቅ ሰዎች የማየት እድል እና በነሱ በነበረው ጊዜ ተማሪ መሆኔ ትልቅ እድል ነው ብዬ ነው የማምናው። መልካም አመሰግናለሁ። ዶክተር ዮናስ በህክምና አገልግሎት፣ በጥናትና ምርምር የትምህርት ዘርፉን በማስፋፋት በርከት ያሉ ስራዎቻቸውን ቀደም ባለው ውይይትም ጠቀስ ጠቀስ አድርጋችኋል። ዶክተር ጌታቸው ወደ አዲስ አበባ ተመልሼ እርስን ነው የማስከትለው፣ ስነ ምግባርን የሚመለከት እንደ መምህር ለተማሪዎቻቸው በህክምናው አገልግሎት ዘርፍ ለዋናው ሰው ለህመምተኛው የሚሰጡት በምሳሌነት የሚጠቀስ ተማሪዎቻቸው እናንተ የወረሳችሁት ከህክምና ብቃት ባሻገር ከህመምተኛ ጋር የሚኖርን ግንኙነት አሁን ዶክተር ዮናስ የጠቀሱትን በተጨባጭ ማሳየት ለተማሪዎች ማከም ብቻ ሳይሆን ሁለንተናውን ከግምት የሚያስገባት ለህሙማኑ በእርግጥ የሚቆረቆር ሰው አንዳንዴ ትችትም የሚቀርብበት ቦታ ነው እና ዶክተር ጌታቸው ምን ይላሉ? ይህን አስመልክቶ ከፕሮፌሰር ደማርያም እንደ መምህርም የታዘቡት ብዙ ነው። አሁን ዶክተር እንዳለም ሪዮናስም ተናግረውታል። ብዙ መደጋገም አስፈላጊ አይመስለኝም። ለብዙዎቻችን ፕሮፌሰር ደማርያም እንደ ሮል ሞዴል ነበር። ብዙ ሐኪሞች በእሱ ሁኔታ ተቀርጸን ለመውጣት ሞክረናል። የፕሮፌሰር ደማርያም ለሕክምናው ለበሽተኞቹ፣ ለአካዳሚክስ፣ ለሪሰርች ያለው ዴዲኬሽን ምንም ጥያቄ ውስጥ የሚገባ አይደለም። ፕሮፌሰር ደማ ፕሮፌሰር ደማርያም እኔ ሜዲካል ስኩል ስገባ እሱ ገና ከካናዳ መጥቶ በዛ ጊዜ ብዙ እንዴት የሚመሩት የውጭ ሀገር ሰዎች ነበሩ። ከእሱ በፊት በፊት የነበረው ፕሮፌሰር ሊጤድ የሚባል እንግሊዛዊ ነበር። የእሱም ቦታ ጠቅሞ ነው ኢሚዲየት ኒ እንደመጣ የዲፓርትመንት ሄት ነው። ፕሮፌሰር ማረን በጣም የማደንቀው እጅ በጣም ቪዥነሪ ሰው ነው። ይገርመኛ ያለ ያን ጊዜ ስለ ፖስት ግራጁዌት ያስበን ሰው አልነበረም። እሱ ግን የሚያስበው ኢትዮጵያ ሰልፍ ሰፊሸንት የኢትዮጵያ ሕክምና ሰልፍ ኢትዮጵያውያን ወደፊትም መመራት አለበት። ኢትዮጵያውያን በፖስት ግራጁዌት ደረጃ መሰልጠን አለባቸው። የሀገሪቱን የሕክምና ደረጃ አንድ ክን ወደ ለማውጣት አለብን ብሎ በድፍረት እውነት ነው። ብዙም አጋዦች ያልነበሩት እዛ ውስጥ ገብቶ ባልሆን ነገር ነው ያለው። ዛሬ ከመቶ በላይ ፖስት ፖስት ግራጁዌት ፕሮግራሞች አሉ። የመጀመሪያ ፖስት ግራጁዌት ፕሮግራም በአዲስ አበባ ዩኒቨርሲቲ ውስጥ ድህረ ምረቃ ፕሮግራምስ፣ ድህረ ምረቃ ኢንተርናል ሜዲስን ውስጥ በስፔሻሊ ፕሮግራምን ደፍሮ የጀመረ ሰው እና ለዚህ እኔ ትልቅ ክሬዲት እሰጠዋለሁ። ፕሮፌሰር ደማር በዛ ጊዜ ውስጥ ያለውን ችግር ሁሉ ይረዳል። የእቃዎች ችግር እንዳሉ፣ ዳያግኖስቲክስ ችግር እንዳሉ፣ የመምህራን ችግር ሁሉ እንዳሉ ይረዳል። ትንሽ እቃዎችን ከደብሌች ሰበሰበት። ከዛ በኋላ ወደፊት እኔም ማስተምራቸውን ልጆች መምህር አደርጋለሁ ብሎ ካናዳ ካለው ከማግል ዩኒቨርሲቲ ጋር ባለ ግንኙነት ይህ ሁሉ ሰርቶ ከተወሰነ አመት በኋላ ጠንካራ ህይወት ፕሮግራም እንዲሆን ያደረገ ሰው أنا أقول لك أن الأمر ዛሬ እኔም ቢሆን አንዱ የእሱ ውጤት ነኝ። ዶክተር እንዳለም ሌሎቻችንም እዚህ ላይ ነው ነ በእውነት ደጠቆ ያለው አድ የመናገር ፈልግ። መልካም። እስኪ ዶክተር አሰፋ ከዚህ ይህን ጠቁ እንደ ተማሪ አሁን ዛሬ የሚዘከሩ፣ የሚወደዱ የተለየ ቦታ የተሰጣቸውን እነኚህ ልዩ ጸባይና ምግባሮቻቸው እንደምን ህያው መሆን ይችላሉ? በእናንተ በቀድሞ ተማሪዎቻቸው፣ እናንተም ዛሬ ብዙዎች ተማሪዎች ያሏችሁና በሙያችሁም ላቅ ያላ አስተዋጽኦ ያበረከታቸው ያላችሁ ናችሁ ብዬ በየራሳችሁም እና እንዲህ ያለው ጠባይ ያ ሰው በህይወት ካለፈም በኋላ የሚቀጥል በሌሎች ሰዎች ውስጥም ትርጉም የሚኖረው ነገር በተጨባጭስ ምን አይነት ፋይዳ ይኖረዋል? ለእርስዎ ምን አነቃቂነት በሚሰሯቸው ስራዎች የተለየ ሁኔታ እንዲያደርጉ ምክንያት ሆኖታል? ወይም ወደፊትም የሚያደርጉት ካለ? ዶክተር አሰፋ አዎ የፕሮፌሰር ደማርያም አይነት ህይወት እንግዲህ ለእኛ ለተማሪዎቹ እኔ ባይዘወ የተማሪዎቹም ተማሪም ነ ሳነጋግራቸው ፕሮፌሰሮችም የኔ አስተምረውታል እና አንድ ግንድ ሆኖ ብዙ ቅርንጫፍን ነው ያበጀ፣ አንድ ሰው ነው። ስለዚህ ለእኛ ደግሞ ለእኔም፣ ከእኔ ጎን ላለንም እንደ ዶክተር ዮናስ፣ ወይም ከእኔ በታች ላሉትም አይ ቲንክ ከፍተኛ አደራ እንዳለብን ነው አሁን የሚታየ። በዛን ጊዜ በጨለማው ጊዜ ሁሉ ነገር እነሱ ከሰሩ፣ እኛ ደግሞ አሁን ማለት እንችላለን እውነት ነው ብለ እኔ የእሱን ህይወት ልፈት ከንትን ካልኩ በኋላ አንደኛ ለሀገሬ የማረገው ነገር በሰፊው ካሁን ጀምሮ ምን መሆንለት እያልኩ ራሴ ሁሉ እያሰብኩ ተመላት ሽ ማስተማር ይኖርብኛል። ሀገር በቃ ጥናቶች ማድረግ ይኖርብኛል። በየትምህርት ቤቱ አዳዲስ አስተማሪዎች የሚያቅሩበት ቦታዎች ሁሉ መገኘት አለብን። ጽሑፎችን መጻፍ አለብን። ምን አይነት ሰዎችም ሲሆን በስራ የእነሱን ጦርች ተቀብለን ወደፊት መውሰድ አለብን። እኔም ከኔ በታችም ከኔ ጎንም ብላለን ሰዎች ደስ የሚል ስሜት ነው ያለው። መልካም ዶክተር እንዳለ ከእርሶን የጀመርኩትና ወደ እርስን መለስ ነው። እርስና ዶክተር ጌታቸው ቀደም ብሎ ዶክተር አሰፋ እንደተናገሩት በመምህርነታችሁም እዚህ በውይይቱ የሚሳተፉትንም በመምህርነት የተከተላችሁና ያስተማራችሁ ናችሁና እስኪ የእናንተን ጊዜ አያስታውሱን። ያን ጊዜ ፕሮፌሰር ደማርያም ጸጋ መምህራችሁ በነበሩበት ሰዓት፣ ኋላም እሳቸው ወደ ተማሩበት ትምህርት ቤት እንደተረዳሁት ሁለታችሁም ዶክተር ጌታቸውም እርሶም እዚያ ትምህርት ቤት ሄዳችሁ ተመሳሳይ ጥናት ነው ያደረጋችሁት። በቅርበትም አገር በቀል ጥናቶቻቸውን የመከታተል እድል ከነበራቸው ጥቂቶች ውስጥ ናችሁና እስኪ ያስታውሱን ስትላኩ ቀጣይ ትምህርት በሀገር ውስጥ ይሄ ልዩ የድህረ ምረቃ ፕሮግራም በሌለበት በምትላኩ ጊዜ ምን አይነት ህልም ነበራቸው? ዛሬ ከሆናችሁበትም ከደረሳችሁበትም ቦታ ጋር ያዛምዱልን። ዶክተር እንዳለ ይህንን ጥያቄ ለመመለስ ፕሮፌሰር ጌታቸው ያነሳው ነገር ነበረ። አንዱ የድህረ ምረቃ ፕሮግራም ከመጀመሩ ባሻገር በጣም የሚገርመኝና የሚደንቀኝ በዛ ዘመን በማጊል ዩኒቨርሲቲ በከፍተኛ ማዕረግ ነው ተመርቆ የነበረው እና በዚያን ወቅት ደግሞ በማጊል ዩኒቨርሲቲ ውስጥ በስታፍነት ሊያስጠሩት እንደነበረ በወቅቱ ከእኔ ጋር አብሬ ከእሱ ጋር ካናዳ በነበሱ ጊዜ ጓደኞቹ ያጫወተኙ ያጫወቱኝን ነው እዚህ ለማንሳት የምፈልገው። እሱ እኮ በጣም የላቀ ሰው ነው። ከእሱ ከፍተኛ ነው። ከእኛም የተሻለ ነበረ። እዚህም እኮ እንዲቀር ተደርጎ ነበረ። ነገር ግን ሀገሩን ስለሚወድ ወደ ሀገሩ ተመለሰ፣ የሚል ነገር አነሱልኝ። እና ሊገርመኝ ነገር ምንድን ነው? ያው ባለቤቱም ፈረንጅ ነች እና አብረው ነው የተማሩት። እሷም እንደዚሁ የውስጥ ደዌ ስፔሻሊስት እና የሱካር ሕክምና ሳቢ ስፔሻሊስት ነች። እና በየካቲት ሆስፒታል ያሉ ሁሉ ታካሚዎችም ሳፖችም ያውቋታል። ዶክተር ሚስተር ትባላለች። ሁለቱ ወደ ኢትዮጵያ ተመልሰው በመጀመሪያ ጊዜ የሰሩት በሐረር ከተማ ነበረ። በሐረር በዛን ጊዜ ሐረር ይጥርና አዲስ አበባም ቢሆን በተረጠኑት አገር ፈርታ የምትቀመጥ አገር ስላለ አልነበረችም እና በዛን ጊዜ እዛ ቢጠሩ ኖሮ ሊያጋጥማቸው የሚችለውን መልካም እና ጎጎ ነገር የላቀ ነገር ስተው ሀገራቸውን ስለሚወዱ በተለይ እሱ እሷን አስከትሎ ወደ ሐረር ድረስ ሄዶ ከዛም ወደ ኢትዮጵያ ተመልሰው ካናዳ ያያቸውን ነገሮች ሁሉ ሀገሩን ስለሚወድ ለሀገሩ ሕዝብ ጤና የተማረ የሰው ኃይል ማፍራት እጅግ ወሳኝና አስፈላጊ መሆኑን በመረዳት ቅድም ፕሮፌሰር ቤታቸው የገለጸውን የውስጥ ደዌ ሕክምና ድህረ ምረቃ ጀመረ። ከዚህም ባሻገር ደግሞ ምንም እንኳን በወቅቱ ባይታወቅም የጽኑ ህሙማን መታሰ መያዝ ስፍራ መኖሪያ ያስፈልገዋል፣ በሚል በአገሪቱም ውስጥ እንደዚሁም በጥቁር አንበሳ ሆስፒታል ለመጀመሪያ ጊዜ የጽኑ ህሙማን ክፍልን የከፈተ እና የጀመረ እሱ ነው። በተጨማሪም ደግሞ የኒኩሊያር ኒኩሊያር ሜዲሲንን በመጠቀም አንዳንድ በሽታዎችን ለመግለጽ በሚችል መልኩ እንዲጀመርም ያደረገ እሱ ነው። በተጨማሪም ደግሞ የካንሰር ሕክምና የጀመረበት ወቅትም በዚያ እሱ በነበረበት ጊዜ ነው። የጀመረውም እሱ ነው። እና ከዚህም ባሻገር ደግሞ ከድህረ መረጣውም በኋላ በሀብ ስፔሻሊቲ ደረጃም ያስፈልገናል የሚል ህልም ነበረው። ነገር ግን ወቅቱ ለዚህ አመቼ ባይሆንም ያ ህልም ነበረው። እግዚአብሔር ይመስገን እና አሁን ያ ህልም ጥቡን ሆኖ ዛሬ በጥቁር አንበሳ ሆስፒታል የውስጥ ደዌ ክፍል በተለያየ ሳብ ስፔሻሊቲ ሕክምና ስልጠና እየተሰጠ በርካታ ሐኪሞች ለማፍራት ተችሏል። እና እነዚህም ሐኪሞች በኢትዮጵያ ውስጥ ላሉ ሌሎች እንደዚሁ በማስተማር ላይ ይገኛሉ። ይሄ እንግዲህ በጎ ተግባሩ እና ለሀገሪቱ የነበረውን ፍቅር አመልካች ሲሆን ከዚያም በኋላ ደግሞ እንደገና በኢትዮጵያን ለቆ ወደ ካናዳ ከሄደ በኋላ የማስተማር ፍላጎቱ እጅግ በጣም ከፍተኛ በመሆኑ ወደ ኢትዮጵያ እየተመላለሰ ጎንደር እየሄደ ተማሪዎች ሊያስተምር ነበር እና ይህ ድንቅ ድንቅ ስራው ነው። ተምሮ መጥቶ ደግሞ እንደገና ያንን ኢትዮጵያ ውስጥ ያልተጀመረ ሕክምና ለመጀመር የነበረው ፍላጎት በጣም ይደንቀኛል። መጀመሪያም እዚህ መጥቶ ያሉት እዚህ የሰራው ኢትዮጵያ ውስጥ እሱ ነው። ከዛን የቀጠልኩኝ እንጂ መጀመሪያ የጀመረው እሱ ነው እና ታታሪነቱ፣ እውቀቱን ለሌላ ማስተላለፉ ከራሱ ጥቅም ይልቅ የሀገር ጥቅም ልባስ ቀደሙ እጅግ በጣም የሚገርምና የሚደንቅ ብዙ ከሱ ልንማር የሚገባን ነገር እንዳለ ነው የምንረዳው። መልካም ዶክተር እንዳለ በርከት ያሉ ጭብጦችን አንስተዋል። ከሙያዊ በዜግነትም በምሳሌ የሚታዩባቸውን ጠባዮች አንስተዋል። ዶክተር ጌታቸው እደ ማርያም ጸጋ እንደ ታላቅ መምህር ናቸው። እንደ ወዳጅ ጓደኛ አብሮ የመስራት እድልም ነበሮትና እደ ማርያም ማን ነበሩ? በቅርበት እንደሚያውቃቸው ሰው እስኪ ስብዕናቸውን ይግለጹት። ፕሮፌሰር ደማርያም በአጋጣሚ እኔ ተማሪ በነበርኩበት ጊዜ የመጀመሪያውን ክሊኒካል ይር እና ሁለተኛውንም ክሊኒካል ይር ከእሱ ጋር ነበር የሰራሁት። ታታሪነቱ ብዙ ከመስራቱ ውጪ በእውነት ነው የምለው። እኛም ደግሞ ተማሪዎችን እንደ ልጅ ነገር ነበር የሚያዩኝ። ሲምፕል ተማሪን ብቻ አልነበረም። በሙያው ሮል ሞዴል መሆን ብቻ አልነበረም። በእውነት ቅርበትም ያሳየን ነበር። እንደ አባትነት አይነት እንደዚህ አይነት ስሜትን ያሳየን ነበር። ኦፍኮርስ ሁሉም ሰው ቢሆን ትንሽ ኮንትሮቨርሻል የሆኑ ጠባዎች ይኖሩታል። ፕሮፌሰር ተማረም ቢሆን በስራው ጊዜ ከኮሊጎቹ ጋር የሚጋጭበትም የሚስማማትበትም ጊዜ ነበር። እኛ ግን እንደ ተማሪ በእውነት ነው የማቅረብ ነገር ነበረ፣ የማበረካታት ነገር ነበረ እና እንደው ስብናውን ላልከው በእውነት ፕሮፌሰር ዘማርያም እንዲያው ሌላ ነገር ውስጥ አላውቀውም። ፖለቲካ ውስጥ አላውቀውም። ሌላ ነገር ውስጥ አላውቀውም። በዚሁ በሕክምና ግን ነርቸር ማድረግ እኛም ብሩ ሐኪሞች እንድንሆን ሬስፖንስብል ሰዎች እንድንሆን ኮሚትድ የሆንን ሐኪሞች እንድንሆን የሚገፋፋና በዛው ደረጃ ደግሞ እንድንሆንም የሚያቀርበንና የሚያበረታታን ሰው ነበር። ስለሱ ስብዕና ማለት እንፈልገው የ መልካም ብዙዎቻችሁ እንደተሰማራችሁበት የጥናትና ምርምር ስራዎች ፕሮፌሰር እደ ማርያም ጸጋ ሰላሳ ሰባት የሳይንሳዊ ጥናት ወረቀቶች በጉበት በሽታ ላይ 18፣ በአንጀትና ሆድቃ ህመሞች ላይ 31፣ በሌሎች የህክምና ዘርፎች በአለም አቀፍ መድብሎች መውጣት የቻሉ መነበብ የቻሉ የጥናት ስራዎችን ማበርከታቸውን የህይወት ስራቸውን የሚተነትነው ጽሁፍ ላይ ተመልክቻለሁ። በሀገር ውስጥ ያለው ህሙማንን የሚመለከቱ በቀጥታ ማዛመድ የሚቻሉ ጥናቶችን በ ፈርቀዳጅነታቸውም ይነሳሉና እስኪ የእሱን ፋይዳ ለመመልከት እንሞከረ። ከህይወት በኋላ ስለ ብዙዎች የሚነገርበት መንገድ ይለያል። አንዳንዴ ጠንከራ አድርጎ ላለመናገር አንድ ሰው ካለፈ በኋላ ይወሰዳል። ነገር ግን በብዙዎቹ የኢትዮጵያውያን ሐኪሞች መነጋገሪያ መድረኮች ላይ ያየሁት የማይቋረጥ ምሳሌያቸውን የሚጠቅሱ መወድሶች ነው። ለማንበብ የቻልኩት ብዙዎች የሚስማሙባቸው ሰው ማንነታቸውን፣ ጠባያቸውን ጥሩ አድርገው የሚገልጹ ጽሁፎችን ተመልክቻለሁ። ነገር ግን በርከት ያሉ ሽልማቶችን ቢቀበሉም በህይወት እያሉ ከሙያቸው ከስራቸው ባሻገር የፕሮፌሰር ደ ማርያምን አዎንታዊ ተጽዕኖ እንዴት ይገልጹታል? አዲሱ የአየር ሰዓታችን በሚፈቅደው መሰረት መመጠን ነበረብን። አራት ቱባ ቱባ ባለሙያዎች ናቸው በየፊ ናቸው ስለ መምራቸው የሚናገሩት ሙሉ ዝግጅቱን ታዲያ በድረገጻችን ላይ እናኖራለን እና ሙሉውን ታሪክ ለመከታተል ድረገጻችን እንዲጎበኙን ጋብዘ። መልካም ይሄ ምጥን ፕሮግራም ደግሞ ያው በሰዓታችን መሰረት ነው የምንመጥነው። ሙሉ ውይይት እንዳልከው በድረገጽ ላይ ይገኛል። ዛሬ አራት አራት ሰው ነው የቀናል ካፒቴንም አራት እንግዶች ነው ያሉ በአራትም የሚመከተው አይደሉም። ታሪካቸው እንደሚናገረው ኋላ ላይ የካፕቴኑን አንተ ያስተዋወቅ ሰዎቻቸውንም ስንነጋገር እናየዋለን። ጤና ይስጥልኝ። የራዲዮ መጽሔት አዘጋጆች አዲሱና አሉላ እንዴት ሰነበታችሁ? እኔ በጣም ደህና ነኝ ልበል። እኔም ደህና ነኝ ልከተል። እንኳን ለሁለተኛው ዘመን መለወጫ ዋዜማ አደረሳችሁ ይላሉ። እዚህ ሀገር መቼም ዘመን የሚለወጠው በየስድስቱ አይደል? በማለት ይንደረድራሉ። አድማጫችን ህሩይ ከዋሽንግተን ዲሲ በአገር ጉዳይ ላይ ትኩረት በማድረግ የምታካሂዷቸውን ተከታታይና ጠቃሚ ውይይቶች ተከታትያለሁ። ከሚሰጡት ትንተናዎች ውስጥ የማልስማማባቸው አንዳንድ ሀሳቦች ቢኖሩም ብዙ ተጋባዥ እንግዶች የሚሰጡት ሀሳብ ከገባንበት አዘቅት ለመውጣት የሚጠቅም ሆነ አግኝቸዋለሁ። ለእኔን እንደሚመስለኝ ግን ይላሉ። እኔ እንደሚመስለኝ ግን ድርድር፣ ውይይት፣ እርቅ፣ ሽግግር፣ ወዘተረፈ የሚሉት ሀሳቦች ሁሉ ተግባራዊ የሆኑ ዘንድ አንድ ወሳኝ ቅድመ ሁኔታ አለ። ይኸውም ስልጣን ላይ ያለው ኃይል በአገራዊ በሀገራዊ ቀውሱ ትክክለኛ መንስኤ ላይ የማመኑ ጉዳይ ነው። በችግሩ ምንነት ላይ ስምምነት ከሌለ ወይም መንግሥት ካላመነ የሚቀርቡት አማራጮች ሁሉ መግቢያ በር የላቸውም። ኅሩይ ይቀጥላሉ። መንግሥት ትናንትም ዛሬም ችግሩንና መፍትሄውን እየፈለገ ያለው ባለበት ቦታ ነው። ከመቀሌ እስከ አዲስ አበባ ድረስ የሚወጡ ድርጅታዊ መግለጫዎች በሙሉ በእውነተኛ ችግሩና መፍትሄው ላይ ያነጣጠረው አይደሉም ይላሉ ኅሩይ ዓላማቸውን የሳቱ ናቸው ሲሉም ይተቻሉ። ሆዱን ያመመው ሰው የሚመረመረው ሆዱን እንጂ ጆሮውን ቢመረመረ ዋጋም የለው። የሚታዘዝለት መድኃኒትም በምርመራ ለተገኘው የሆድ ሁከት ብቻ ነው። የጆሮ ጠብታ ቢሰጠው አይረዳውም። ለወቅቱ የኢትዮጵያ የፖለቲካ ቀውስ ትክክለኛውን መነሻ አምኖ ካልተቀበለ ወይም ማመን ካልፈለገ ውይይት ለመጀመር መንገድ የለም ሊጀመር እንኳ ቀድሞውኑ በመንስው በመንስኤው ላይ መተማመን ስለሌለ መፍትሄ ላይ በአንድ መስመር መገናኘት አይቻልም። ስለሆነም ይላሉ ሁሉ አሁንም ችግራችንን መፍታት የምንችለው እንዴት ነው ለሚለው ጥያቄ ከሚሰጡት የመፍትሄ ሐሳቦች መካከል መንግሥት በጥልቀት መታደስ፣ ከአጋር ድርጅቶች ጋር መተማመን ማጣት ወዘተ የሚለውን የኳስ ሜዳ ሰዓት መፍጃ ስልቱን ትቶ ወደ ትክክለኛው የቀውሱ መንስኤ እንዲመለከት ማድረግ የሚቻለው እንዴት ነው የሚለው ጉዳይ የውይይት ነጥብ ሊሆን የሚገባ ይመስለኛል ሲሉ ሩ ከዋሽንግተን ዲሲ ያጠቃልላሉ። እናመሰግናለን። አሁን by the light says the I can't my name. my my ሲሆን የንጉሥ የአክሊሉ መስኮት የሚከፈትበት ነው። ሰዓት ንጉሴ አክሊሉ መስኮቱ ሲከፈት አንድ ቅንብር ይዞ እየተጠባበቀ ነው። ቀደም ብለን ጠቁመናል፣ በግጥምም አጅበናል። በአባይ ዙሪያ የሚጀምረው ተከታታይ ወግ አሉላና አዲሱ ዛሬ የኔ መስኮት ሲከፈት ስድስት ሺህ ኪሎ ሜትር ርዝማኔ እንዳለው የሚነገርለትን አባይን በአይነ ሕሊናዬ እያየሁ ነው የዛሬ ዝግጅቴን የምሰራው። እስቲ እንደው ለቅምሻ ያህል በወቅቱ ደግሞ የአዲስ አበባ ዩኒቨርሲቲ አባይ አባይ የሚለውን ዜማ ኢትዮጵያን ህዝብ ልብ የሰረቀበት ጊዜ ስለነበረ አባይ አባይ አባይ አባይ የአገር ሲሳይ እያለ በሚናገርበት ጊዜ የአባይ ነገር ድምፁ ከፍ ብሎ የሚጮህለት ጊዜ ነበረ። ልክ የዛሬ ሰላሳ ስምንት ዓመት ጋዜጠኛና ደራሲ ጳውሎስ ኞኞ አሁን የአዲስ አበባ ማዘጋጃ ቤት ካለበት በኢትዮጵያ ቴሌቪዥን ቢሮ ውስጥ ቁጭ ብሎ አባይ አባይ ያገር አድባር ያገር ሲሳይ የሚለው የዩኒቨርሲቲ ወጣት ተማሪዎች ዜማ ጆሮ ውስጥ ያቃጭላል። ስሜቱ ተነቃቃ፣ መንፈሱ ተነሳሳ። ጳውሎስ ወረቀትና ብዕሩን አስቀምጦ ከማዘጋጃ ቤቱ ሕንፃ አናት ቴረሱ ላይ ወጥቶ መላ አዲስ አበባን ዙሪያውን በአይኑ ይቃኝ ጀመር። አባይ በየትኛው አቅጣጫ እንዳለ ከተመለከተ በኋላ ስለ አባይ አንድ ነገር መስራት አለብኝ ብሎ አሰበና ተመልሶ ቢሮ ሄዶ ቁጭ ብሎ ላለቃው ማስታወሻ ጻፈ። አባይን ከመነሻው እስከ መድረሻው ፊልም አስቀርጬ አንድ ፕሮግራም መስራት እፈልጋለሁና ይፈቀድልኝ ብሎ ጻፈ። ተፈቀደለት። ዋናው ካሜራማን ፊልም አንሺው ኤልያስ ብሩ ነበርና። ዛሬ እንግዲህ ከዛሬ ጀምሮ በሚመጡት ተከታታይ ሳምንታት አባይን ከመነሻው እስከ መድረሻው በሚኖሩን አጫጭር ጊዜያት እንቃኘዋለን ማለት ነው። ኤልያስ ብሩ እንዲህ ይላል። አባይን ስራ ስንጀምር ከነበርንበት ሆቴል ወጥተን በጠዋት የዘመት ነው ወደ ሰከላ ወደምትባል በትሊሊ በኩል ገባንና፣ ትንሽ ገጠር ነች እና እዛ ገብተን ያገኘነው እኔ አባይን ትልቁን አባይ ያንን ጣና ውስጥ ያለው። እና ትልቁን የተሻገርን የምንመጣው ነው አባይ ነው እንጂ የምንጠብቀው። እዛ ስንሄድ እቺ በየገጠሩ በየተወለድንበት ባላገር ውስጥ ያለች ምንጭ ያለች ጸበል በዛፍ የተከበበች ትንሽ ምንጭ ነች። እዛች ምንጭ ውስጥ ይሄ ነው የአባይ መነሻ ሰክላ የሚባለው ቦታ ይሄ ነው ተብሎ እንግዲህ ከዛች ምንጭ ተነስተን ነው እንግዲህ አባይን ፈለግ እየተከተልን ከዚህ ከደጋው አገር የሚመጣውን ወንዝ እንዴት እየተቀላቀለ እንዴት እየዳበረ እንዴት እየሰፋ እንደመጣ ትልቅ ወንዝ እየሆነ እንደመጣ ና አንዳንዱ ቦታማ ስንደርስ ዛፍም ይዞ ይመጣል። የውሃው መልክ እየተለወጠ ይሄዳል። አንዱ ቦታ ስታየው ድፍርስ ነው፣ ልክ ጭቃው ነው የሚሄደው አንድ ቦታ ደግሞ ስትሄድ፣ ጭራሮ ምኑም አብሮ ነው የሚሄደው። አንድ ደግሞ አልፎን አልፈን ደግሞ ስናይ ደግሞ ኩልል ያለ ነገር አለ። ብዙ ነገር ነው እያየን የምንሄደው። በዛ ወንዙ ዳር የሚደረግ ነው የአምልኮ ነገር አለ። ዶሮ ታርዶ ሲጠበስ እንደርሳለን። አንዱ ጋር አንዱ ጋር እያል ወደ የት ሄድን። ይህንን መንገድ ሰራን ሰራን ጨርስና፣ እንደገና ተመልሰን ወደ ፒኮሎ አባይ ከዋናው ካሜራማን በእነሱ ቋንቋ ነው ይሄ በቴሌቪዥን አብሮ ከሱ ጋር ተጉዞ የነበረው ታደሰ ተስፋዬ ደግሞ በበኩሉ ያየውን እንዲህ ይገልጸዋል። ኤልያስ ፊልም ያነሳ ያለ ቄስ አገኘን እና ጋሽ ጳውሎስ ያናግራቸው ነበረ። እኛ ቄስ የአፈ ታሪክ ነገር ነገሩን። ትዚል እንደሆነ ከምንጯ ባሻገር አንድ ቤተ ክርስቲያን ነበረ። ከበላይ በኩል አንታ ስተዋል ያን ሁሉ አንድ ቤተ ክርስቲያን አለ። ከዛ እኛ ቄስ ምናሉን አባይ የሚለው ስሙ የመጣው አንድ ቄስ ወይም ባህታዊ ወደ ጎንደር ይሄዱ ነበረ። ሊሄዱ ሲሉ እዚች ምንጭ ውስጥ ዳዊታቸውን አስቀምጠው ወደ ጎንደር ሄዱ። አርባ ዘመን ተቀምጠው ሲመለሱ ያቺን ዳዊት እዛው ቦታው ሄደው እዛች ምንጭ ዋጋ ግሽ ግሽ ሲሉ ያቺ ዳዊት መጥተው እጃቸው ላይ ቁጭ አለች። ይሄንን ደግሞ አንድ ቄስ ከላይ በኩል ሆኖ ይመለከት ነበረ። አባ ና እይ፣ አባ ና እይ ብለው አሉት። ከዛ ግሽ ማለት በግዕዝ ትፊ ማለት ነው እንደዛ ብለው ግሽ አባ የተባለው በዚህ ነው ብለው አፈታሪኩን፣ አሁን ይህንን ኤልያስ በደንብ አድርጎ ቀርቶታል፣ በደንብ አድርጎ በድምፅ ቀርቶት ተላልፏል፣ ተላልፏል እና ቤተክርስቲያኑ ከላይ ነበረች። ያ እንደዛ ነበረ። ይሄ ከዛ የተነሳ ነው። ይሄ ታሪክ የመጣው ከዛ ነው እሱን ለማስታወስ ነው ኤልያስ ግሻ አባይ በጣም ጥሩ ቀጥል ኤልያስ ብሩ አመሰግናለሁ እንግዲህ አንዳንድ ጊዜ አሁን የእድሜም ጉዳይ አለ ወደኋላ ተመልሶ አንዳንድ ነገር ለማስታወስ መዝለል አለ እና እንግዲህ አንዱ ታደሰ ያነሳውና ጋሽ ጳውሎስም ብዙ ጊዜ እንደነገርኩ አንድን ነገር ከስሩ ማየት ይፈልጋል እና እነዚህ ሰዎች እነዚህ አባቶች የተናገሩት ነገር ከሞላ ጎደል ምናልባት ታሪኩን የታሪክ ሰዎች ይናገሩትና እነሱ ይተርጉሙት። ግን አሁን እሱ ያስታወሰኝ ነገር ግሼ አባያ የሚለው መነሻ ወይንም ሰከላ የምንለው ነገር ሁለቱ ነገሮች ሰከላ የምትባለች ምንጮ የምትወጣበት ነች። ግሼ አባይ ደግሞ ማለት ግሼ ግሽ የሚለው አሁን እሱ እንዳለ ከግዕዙ ወደ አማርኛው ሲተረጎም ያለው ነገር እንግዲህ የተያዘ ነገር ነው ይሄ ነገር ነው አይደለም የሚለውን በተለይ አባቶች የቤተ ክህነት ሰዎች ናቸው ይበልጥ የሚያውቁትና ይሄንን ለነሱ እንተውና፣ በታሪክም ውስጥ ግሽ አባይ ተብሎ ብዙ ቦታ ላይ ተጽፏል። ይሄ እንዳለ ሆኖ ተመልሰን ቅድም እንዳልኩህ ስንሄድ ነው እንግዲህ ቅድም ያ የዶሮውን የምንትሱን የአምልኮ ምናምኑንም እያየን ይሄድ ነው እና እዛ ፒኮሎ አባይ የሚባለው ወደ አባማን ወደ ባህር ዳር ከመድረስ በፊት ዱር ቤቴ ከሚባለው መካከል ላይ ወደ ዋናው ትልቁ ጣና የሚገባበት ስፍራ ስለነበረ እዛ ያችን ነገር አነሳንና ቀጥታ ባህር ዳር ሄድን አደርን። እሺ፣ ጋዜጠኛ ኤልያስ ብሩ ባህር ዳር ሄዳቸው አደራችሁ በማግስቱስ? በነገራችን ላይ ቀደም ሲል በወንዙ ዳር አካባቢ አንዳንድ የእርድ ስነ ስርዓቶች ይከናወኑ እንደነበረ ገልጻቸኋል። አምባሳደር አይምሮ ወንድማገኘው የገመድ በር በተሰኘው ስለዚሁ ስለ አባይ በጻፉት መጽሐፍ ላይ ይህንኑ በሰፊው ይተነትኑታል። ወደፊት የምናየው ይሆናል። ለዛሬው በዚሁ ይብቃን። አባይ እንዲህ እንደ ጥምቀት በዓል የሚቆረጥ ጮማ ነው ታሪኩና፣ እንቀጥላለን በየ አስራ አምስት ቀኑ። እስከዛው ደህና ሁኑ አድማጮች። ሁለተኛው የምስክርነት ቃል ደግሞ ለቀድሞ የኢትዮጵያ አየር መንገድ አንጋፋ አብራሪ ለካፕቴን አለማየሁ አበበ የተሰጠ ነው። ባለፈው ታሕሳስ 26 ቀን 2010 ዓ ም ነው በ93 ዓመታቸው በጥቂት ቀናት ህመም ከዚህ ዓለም በሞት የተለዩት። እንግዶቻችን ባለቤታቸው ወይዘሮ ኤሌፍትራ እንዲሁም ደግሞ ሴት ልጃቸው ወይዘሪት ብርሃን አለማየሁ፣ የሙያ አጋራቸውና የቀድሞ ተማሪያቸው ካፕቴን ሽመልስ ከበደና ወዳጃቸው ኮሎኔል አርአያ ማሩ ናቸው። እንግዲህ የመነሻ ጠያቂያችንን ካፕቴን አለማየሁ እንዴት ይታወሳሉ? ነው እድሉን የሰጠሁት ለክብርት ባለቤታቸው ወይዘሮ ኤሌክትራ ነው። እንደ ተጽናኑ ተስፋ አድርጋለሁ። እንዴት ይታወሳሉ? ምን አይነት ባል ነበሩ? እንደ ባል፣ እንደ ጓደኛ ያለዎትን ትዝታ ባጭሩ። ካፕቴን አለማየሁ በጣም ትሁት፣ አክባሪ፣ የሰውን ስሜት የሰውን መብት የማይነካ በጣም አክባሪና መካሪ ባል ነበረ ከአርባ አመት በላይ ስንኖር ምንም አይነት ክፉ ነገር ከአፉ የማይወጣ ጠንቃቃ ሰው። ብርሃን አንቺ ታግዥን አለሽ እስቲ ካፕቴን እንዴት ትገልጫቸዋለሽ በተለይ ስንት ናቸው አንድ ላይ አራት ሴት ልጆች አራት ወንድ ልጆች አሉ ወንድምና እህት በጣም ቅርብ ሆነን የምንኖር ተፋቅረን የምኖር ከዳዳዬ የተማር ነው ማለት ነው በፍቅር አሳድጎን ክሎስ ሪሌሽንሽፕ ያለንን ወደ ኮሎኔል አያልሂድ ወዳጅም ቤተሰብም የቅርብም ሰው ስለሆኑ ጓደኛውን ካፕቴን አለማየሁ አበበን እንዴት ያስታውሷቸዋል በጣም ማስታውሰው እሱ ስለ አገሩ ያለ ፍቅር ነው። መጨረሻው አልጋ ላይ ሆኖ የሚናገረው በሙሉ ስለ አገራችን ፍቅርና ሁላችን በፍቅር እንድንኖር ነበር የሚናገረው ሁልጊዜ በማጣጣር ላይ ያለ ሁሉ ይሄ አንዱ የማስታውሰው ነገር ነው። ሁለተኛ ለመጀመሪያ ጊዜ ወደ ኢትዮጵያ የመጡት ጄት ላይነር ከሴያትል ተነስተው አትላንቲክን አቋርጠው ይዞ የመጣው ካፕቴን አለማየው ከካፕቴን አዳሙ ጋራ ነው። ካፕቴን ሽመልስ፣ ወደ ዝርዝር ከመሄዴ በፊት የመጀመሪያው ኢትዮጵያዊ ጄት አብራሪ እያን ነው ያስተዋወቅናቸው። ዜና ላይም አሁንም የምናወራው ከእሳቸው በፊት ጄት ያበረረ ኢትዮጵያዊ የለም፣ ካፕቴን የለም። የኢትዮጵያዊ ብቻ አይደለም ጥቁር የተባለ አሁን መጽሐፉም ላይ ጋዜጣን፣ ቴሌቪዥን፣ ሬዲዮም ላይ የሚነሳው የመጀመሪያው ካፕቴን ኢትዮጵያዊ የመጀመሪያው ጄት ካፕቴን እየተባለ ነው። ትክክለኛው ታሪክ ግን በዛን ጊዜ በነበረው የአሜሪካን ዘር ልዩነት ምክንያት ጥቁር አውሮፕላን አያስነዱም እና የጥቁሮች የመጀመሪያ ካፕቴን ነው ይስተካከልልኝ ደስ ይለኛል። ከዚህ ቀደም ከምናውቀውም ከፍ ያለ ነው። ለጥቁሮች በሙሉ ከሆነ በአሜሪካን ሀገር በሰለጠኑበት ጥቁር አሜሪካውያንም ተማሪዎች ሆነው ከሳቸው በፊት አልበረሩም። በትክክል ተጨባጩን ነገር እንድንይዝ ትልቅ ነገር ነው ያሉትና ኦኬ። ጥሩ እንግዳው በሁለተኛው ዓለም ጦርነት ጊዜ ተስከጂ ፓይለት የሚባሉ ጥቁር ፓይለቶች ተምረው አድገው በረዋል። የውጊያ አውሮፕላን ከእነኚህ ውስጥ ስሙ ኢኳሊ መነሳት ያለበት የኮሎኔል ሮቢንሰን ታሪክ ነው። ኮሎኔል ሮቢንሰንና ካፕቴን አለማየሁ ባልተናነሰ ሁኔታ ነው በኢትዮጵያ ያበረከቱት። የጀት አብራሪ ስንል ኮሎኔል ሮቢንሰን ጀት አልበረሩም። በዛን ጊዜ ጀት ገና ጀርመን ነው እንጂ ሌላ ሰው አላበረረም፣ አልተሰራም። እና ጥቁሮች የአካባቢያችን ያሉት በቅኝ ግዛት ውስጥ የነበሩት አገሮች ላንድ ሮቨር እንኳን ለመንዳት ከከሌዘር የከሌዘር ይሻላል በሚባልበት ጊዜ እሱ ካፕቴን የነበረ ነው። ጀት ካፕቴን ሆኖ ሲያበር ሌላ ጥቁር የሲቪል ጀት ካፕቴን ምድር ላይ እንዳልነበረ መመስከር ይችላሉ ወይ? ዘመኑን ያስታውሱት ሲሆን ካፕቴን ሽመልስ፣ አዎ እንግዲህ በፈረንጆች ነው ማወራው ሺ ዘጠኝ መቶ ስልሳ ሁለት ዓመተ ምሕረት የእኛ ግርማዊ ቀዳማዊ ኃይለ ሥላሴ በጸሐፊ ትዕዛዝ አክሊሉ ሀብተወልድ አከፋፊነት የቦርድ አባሎችን የልውለን ቤተሰብ ያሉበት ብዙ የለፉበት ነገር ዘገየ ዘግይቶ፣ ከዛ ወደ ትምህርት ለሲያትል ሄዱ። ሲያትል ሲሄዱ ፈረንጆቹ ካፕቴን እንዲሆኑ ነው በልባቸው የተመኙት። እሱ ግን የዲዝሪ የኮንቬየር የዲስሲክስ ካፕቴን የነበረ በሙያው ብቃት የነበረው ትልቅ ሰው ነበር እና አሜሪካን ሀገር ኤፍ ኤ ኤ ፈተና ሲሰጣቸው ፈተናውን እሱ እኔ እኮ ይሄ ከራሱ ቁጭ ብለን የተነጋገር ነው ነው አንድ ላይ ፈተናውን ሲሰጠው፣ እኔ እኮ ይኸው ሎግ ቡኬ፣ ይኸውና መንጃ ፈቃዴ፣ ይኸውና ካፕቴን ነኝ ይላቸዋል። እውነትም የካፕቴንነት ነው ችሎታው። ካፕቴን ሆኖ ይወጣል አዲስ አበባ ሲመጣ ሁሉንም ጥቁር ኮፓይለት እናረጋለን ብለ ያሰቡት ኤች ደብሊ ሰዎች ባለ ሁለታም ናቸው አልፎ አልፎም የማደናቀፍ ባህሪ ይታይ በነበረበት ጊዜ ነው። እሱ ፈርቅ አዶ የወጣው አይ የአሜሪካን ሀገር የካፕቴን ላይሰንስ ይዣለሁ ይኸውና ሲላቸው ሊያቆሙት አልቻሉ። ብልህ ነው። በጣም በጣም በጣም ሀርድ ወርኪንግ ሰው ነው። ፈርቅ አዳጅ ከፊት ለፊቱ ያለ ቢመክረው ሰው የሌለው ለእኛ ሁሉ እንጀራ የከፈተ ሰው ነው። አሁን ያነሳችሁት ከአሜሪካን ሀገር ሰቨን ትዌንቲ ዘው የመጡት በሰፕቴምበር ሺህ ዘጠኝ መቶ ስልሳ አምስት አመተ ምህረት ነው። በፈረንጆች በፈረንጅ መስከረም ወር በዛን ጊዜ። አዎ እሺ። በዛን ጊዜ ቦይንግን የሚያህል ጀት የሚነዳ ጥቁር ሰው አንድም አልነበረም፣ አንድም ስለዚህ የኢትዮጵያ የመጀመሪያ ጀት አብራሪ ስንል ልፋቱን ክብሩን ነው የምንቀንሰው። የዓለም የጥቁር የመጀመሪያ ነው። ለእኔ በጣም ጥሩ ነው። ለካፕቴን አንድ ጥያቄ ወርውሬ እሷ መልሰው ወደ ሌሎቹ አሉ ለምትጀምራል። ካፕቴን ከካፕቴን አለማየሁ ጋር አብረው በረዋል። እንደሰማሁት ተማሪም ነበሩ ነው የተባለው እና እሱን ትንሽ ያውሩት። ያስተማረኝ ጀት ኮፓይለትነት ትምህርት ነው። ሲሚሌተር የሚባል አለ፣ ምስለ በረራ። እሱም ጨርሰን እዚህ አውሮፕላን ስላልተገኘ ከመንገደኛ ጋር ዳረሰላም ሄደን፣ ዳረሰላም መሬት በሚቀመጥበት ጊዜ አውሮፕላኑን እያስነሳ እያበረርን እያስተማረኝ ፕሮግራም ይወጣና ተያይዘን ሄድን። የመጀመሪያውን ቴክ ኦፍ ይሰጠኛል። ተመልሼ መጥቼ ሳርስ በለስ ቀናው ይባላል በባህላችን በለስ ቀናኝና፣ ጥሩ ላንዲንግ ሆነ እና ያ እሱ ያምርበታል ሲቀመጥም፣ ሲበርም፣ ሲያዝም ዞር ብሎ ቢግነርስ ላክ አለኝ። የጀማሪ ድል፣ የጀማሪ ድል። ከዛ አሁን ለሱ ማሳየት ስላለብኝ ጥርሴ ነክሼ ሁለተኛውንም፣ ሶስተኛውንም፣ አራተኛውንም ላንዲንግ ስጨርስ ከዛ በኋላ ልጁ ሆንኩ በቃ። በጣም ድንቅ ነው። እንደ ትዝ ሲል ደግሞ እንደገና ይመለሳል አሉላ። አዲሱ ያጓጓል። ደጋግመው ስለ ላንዲንግ ገልጸዋል። አኮክቦ ማረፍ አደጋ የሚበዛበትም ጊዜ ነው። ለዚያ ነው በተለይ ትኩረት፣ በተለይ ጥንቃቄ የሚታየው። ካፕቴን አለማየሁ በተማሪነቱም ችሎታውን የመረመሩበት ሁኔታ የተፈጠረው፣ አዎ ምንድን ነው የበረራ ስታቲስቲክስ እስካሁን ድረስ ያለው እንደሚያሳየን አውሮፕላን ሲነሳ የመጀመሪያው ሶስት ደቂቃና ሊያርፍ ከዝግጅቱ ጀምሮ አርፎ ሞተር እስኪያጠፋ ድረስ ያሉት ስምንት ደቂቃዎች ናቸው። አደገኛ የሚባሉት ብዙ አደጋዎች እዛ ውስጥ ነው ያሉት። ስለዚህ አንድ ፓይለት የመነሳት ችሎታውን ሳያረጋግጥ፣ የማረፍ ችሎታውን ሳያረጋግጥ መንገደኛ ይዞ ለመሄድ ላይሰንስም አይሰጠው። ይሄንን የመጀመሪያ ጀት ፓይለት እያሰጠኝ የሚወደው የማከብረው ካፕቴን አለማየሁ ነው። ዜር ስጥልን ካፕቴን ሺመልስ፣ ወደ ኮሎኔል ልሻገር። እንደ ተረዳሁት እርስዎ የረጅም ጊዜ ወዳጃቸው የቅርብ ጓደኛቸው ኖት። እንደ ሰውስ በድክመት የሚታይ ነገር ኮስተር ብሎ መቆጣት ሊሆን ይችላል፣ ጨዋታ ውስጥ የሚመጣ ነገር ሊሆን ይችላል። የተለየ አጋጣሚ የሚሉት ቤተሰቦች ነን፣ እኛም አንልያ ቤተሰቦች ነን። በብዙ ጊዜ አብረን ቆይተናል እና ካፕቴን አለማየሁ ከፍተኛ ሰው ነው። ልዩ ሰው ነው። የፍቅር ሰው ነው። ቤተሰቡን በጣም ይወዳል። ሃይማኖቱን በጣም ይወዳል። ከእግዚአብሔር ጋር ያለውን ቅርበት ለማየት ይቻልበት ብዙ ነገሮች አሉ። ብዙ ሰዎች እንሞታለን ብለው የሚፈሩ ምንም ቢኖር እሱ ምንም ጭንቀት አልነበረበትም። በልጆቹ ተከቦ ነው የሞተው። በሚወዱ ሰው ተከቦ ነው የሞተው። የተጠራሩ ነው የሚመስለት። ይሄ ሁሉ ምን ያህል ከእግዚአብሔር ጋር ቅርበት እንደነበረው ነው የሚያሳየኝ ለእኔ። እና እስከዚህ ነው መናገር የምፈልገው። እሺ። እንዶ ብርሃን በቤተሰብ ተከበው ነው ካፕቴን አለማየሁ ይሄን አለምትተው ይሄዱት እና ያን ሁኔታ አስታውሰሽን፣ ቤት ውስጥስ እንደው እንደ አባት ምን አይነት ሰው ነች? ኮሎኔል ከተዉት ቦታ እስኪ አንሺ። እሺ አመሰግናለሁ። ዳዳዬ ማለት የፍቅር ሰው ነው። በጣም በጣም በጣም ፍቅር ለቤተሰቡ የሚያሳይ በፍቅር የተሞላ አባት፣ ባለቤት፣ ጓደኛ በሁሉም ዘት የሚያውቀው ሰው በፍቅር እንደተሞላ የሚያውቅ ነው። ከማረፉ በፊት በልጆቹ ተከቦ ነበር። ሁሌም በልጆቹ ተከቦ ነው። የቤተሰብ ፍቅር በጣም አለ። ከሁሉም በላይ ገበይ ቤተሰቡን ቅድሚያ ይሰጣል። ፍቅር ሁሉ እንዳሳየን ነው ስሙ አይጠግበንም፣ እኛም ስመኗ አንጠግብም። እንዳለው ኮሎኔል አርያ ሁላችንም አንድ በቃ ከበነው ነው። አጭር ጊዜ ሆነብን፣ ያው የአባት ነገር ሁለት መቶ አመትም ቢኖርልን ደስ ይለናል። እንዳለው ኮሎኔል አርያ ምንም የሠራው ነገር የለውም ደስተኛ ሰው ሆኖ ነው ያረፈው። ወይዘሮ ኤሌፍትራ እንዳደክመው ወይ ልናደክመው አንፈልግም ትንሽ ነገር መናገር ከፈለጉ ሀሳብ ከመጣሎት፣ እችን ነገር እንደው ብናገራት ታሪክ ነች የሚሉት ነገር ካለ እድል እሰጣለሁ። አለዛ ካፕቴን ሽመልስ ጋ ሄደን እናጠቃልላለን። በጣም አመሰግናለሁ። በጣም አመሰግናለሁ። ክብር ነው። መጠየቃችሁን ተደስቻለሁ። ስላከበራችሁ ስላከበራችሁ፣ አንድ የምንጨምረው ነገር ስላለ እድል ይሰጠኝ። እሰጣለሁ። አንድ እድል እፈልጋለሁ። እሺ ይቀጥሉ። ስለ ቪኦኤ በጣም በጣም ደስ ብሎኛል። አገርም ውስጥ ያሉ ብዙ ብዙ የሚዲያ ሰዎች ብዙ አይነት እንትን ርብርብ አድርገዋል። የሚገባውንም ያህል ባይሆን የእናንተንም በጣም አደንቃሉ። ይሄን ለመናገር ነው። አመሰግናለሁ። ሁለታችሁንም እናመሰግናለን። አንድ ነገር ነበረኝ። ዘዳየን በመጨረሻው ሰዓት ሲለኝ የነበረው ነገር ነው። የሀገሩ ጉዳይ በጣም በጣም ሁሌ ቅድሚያ የሚሰጠው ነገር ነው። እናንተም ታውቃላችሁ ድሮ ካረጋችሁት ኢንተርቪው። አደራ አደራ በቃ ሁሉም ሰው ሁላችሁም ከኛ ከቤተሰብ ጀምሮ ማለት ነው ሁላችሁም ድርሻችሁን ብትወጡ፣ ኃላፊነታችሁን ብትወጡ ትንሽ ነገር ለሀገራችሁ ብታደርጉ፣ ኢትዮጵያ ትልቅ ነገር ትልቅ ቦታ ትደርሳለች፣ ህዝቧም የተሻለ ደረጃ ይደርሳል እና ባካችሁ ኃላፊነታችሁን ተወጡ አደራ፣ ብሎኝ ነበረ። እሱን ለመጨመር ፈልጌ ነበረ። አንዲት ቃል መጨመር ይችላለሁ? እሺ። በካፕቴን እረፍ ምክንያት የተረባረቡትን በሙሉ ለማመስገን እንፈልጋለን። በተለይም የኢትዮጵያ አየር መንገድን፣ እንዲሁም ሌሎች ድርጅቶች እና ግለሰቦችን በሙሉ ለማመስገን ይወዳል ቤተሰቡ ያልተደረገ ነገር ቢኖርም የተደረገው ስለሚበዛ ለእሱ ማመስገን አለብን። እጅግ በጣም እናመሰግናለን። ለእንዲህ አይነት የክብር ሰዎች የሚደረገው ነገር ወደፊቱም እንዲቀጥል አደራ እንላለን። መልካም ካፕቴን ሽመልስ፣ ካፕቴን አለማየሁን እንዴት እናስታውሳቸው? እንዴት እንዲታወሱ ይፈልጋሉ እርሶ? የካፕቴን አለማየሁ ታሪክ በመጽሐፉም በመጽሔቱም ተነግሯል። እሱን መደጋገሙ አስፈላጊ አይደለም። እኔ ልመሰክርለት ነው ፈልገው ጋር ያንዳበራረው እንዴት ነው? እልቅናው እንዴት ነው? አስተማሪነት እንዴት ነው? በስተርጅናም አመካከር ሲመክር እንዴት ነው? ለመቆጣት የማይቸኩል፣ ለማመስገን የማይቸኩል ጥሩ ስራ ሲያይ የሚያቅሰው አንድ ምሳሌ መጥቀስ እችላለሁኝ። ለትሬኒንግ ክፍል አላፊነት ተሰጠኝ ተጠይቄ ገብቼ ነበረ። ያን ጊዜ ለመጽሐፉ ያዘጋጀውን በፍሎፒ ዲስክ ዲክላሲፋይድ የሆኑትን በሙሉ አምጥቶ እንካ አንብብ፣ አገርህን ወቅ፣ መስሪያ ቤትህን ወቅ፣ እዚህ እንደደረሰን መሰረቱን ወቅ፣ ተማርበት፣ አስተምርበት ብሎ ቢሮ ዘግተን ሻይ ጠጥተን እና ቁጭ ብዬ ዘግቼ የቦርዱን ታሪክ ሳነብ ምን አይነት ትግል ውስጥ እንደወጣ ያኔ ነው ያየሁት። ማስታወስ ያለብን ፈር ቀዳጅነቱን አገር ወዳጅነቱን ለሙያው በጣም ትጉህ የነበረ ሰው መስሪያ ቤቱን ከመውደዱ የተነሳ የሰርቪስ ፒል ይሰጣል። ኮሌታ ለሚደረግ ከኮሌታው ሳውርድ ነው ሕይወት ያለፈው። ጥሩ ፈርቀዳጅ ስለሆነ የቀሩት ፓይለቶች አሁን ትሪፕል ሰቨን ሰቨን ኤይት ሰቨን ኤርባስ ትሪ ፊፍቲ ያንቀባርሩታል። መሰረቱ አንዱ ካፕቴን አለባየሁ ራሱን ክብሩን በመጠበቁ ይታወስልኝ በጣም ደስ ይለኛል። በጣም እናመሰግናለን። ናሉላ እንግዲህ፣ ምናልባት ለአድማጮችም ለተሳታፊዎችም ግልጽ ለማድረግ ይህ ሰፊ ውይይትም ቢሆን ሙሉ ቅርጹን በያዘ መልኩ በድረ ገጻችን ላይ እናወጣለን። እንግዶቻችን እንደጀመር ከአንተው አመስግንል ወይዘሮ ኤሌፍትራ እግዚአብሔር ይስጥልን። በርቱ ዘሪት ብርሃን እግዚአብሔር ይስጥልን። እናመሰግናለን። ኮሎኔል ራያ እናመሰግናለን። ስጥልን። ካፕቴን ሽመልስ እግዚአብሔር ይስጥልን። ስጥልን ስጥልን። አቶ አዲሱ እግዚአብሔር ይስጥልን። እናመሰግናለን። ባቀረብናቸው ዝግጅቶችም ሆነ በሌሎች አነጋጋሪ ጉዳዮች ዙሪያ ሀሳባችሁን ልታደርሱ ነው የፈቀዳችሁ። እናም ድምጻችሁን መልሰን እናሰማ ዘንድ ለተሳትፎ ተጋብዛችኋል። ለራዲዮ መጽሔት ስትሉ አሁን ተግታችሁ ጻፉልን፣ ደውሉልን። ስልክ ቁጥራችንን እናስታውስ 022059942 የውስጥ መስመር 14 ነው። ኢሜል ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ትጽፋላችሁ። ደብዳቤ ለሚቀናችሁ፣ ዛሬ ዛሬ የደብዳቤው መንገድ ሩቅ ነው። ለአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የራዲዮ መጽሄት አዘጋጆች በኤሮግራም ነው የሚልኩት። ኤሮግራም ይባላል። ኢሜል ግራም ሊሆን ነው። ለራዲዮ መጽሄት አዘጋጆች ማለት ግን አትርሱ። አድራሻችን 330 ኢንዲፔንደንስ አቨኒው ኤስ ደብልዩ ማለት ሳውት ዌስት ነው ዋሽንግተን ዲሲ 20237 ላኩልን። አሁን በእርግጥ ዝግጅታችንን ወደ ማጠናቀቁ ከዚህ ከዚህ ከተጀመረው ሙዚቃ ጋር ተመልሰን እንመጣለን። ለምለሙ ከአረንጓዴ ቦታ ይሰማኛል። ከበሮ ሲመታ ነጋ ፈያንጌ ፈያንጌ አገኘው አዳንችል ፈልጌ Chili. <im>